የአሜሪካ ድምፅ ነው የአሜሪካ ድምጽ በ19 በ5 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ሐምሌ 16 2016 ዓ.ም ስርጭታችን ጀምረ

በደቡብ ኢትዮጵያ ጎፋ ዞን በደረሰ የመሬት ናዳ የሞቱት ሰዎች ቁጥር ከ200 ማለፉ ተነገረ። ህዝብ ሙሉ ወፍራውን እየቆፈረ ነው ያለው። አጠቃላይ ቀይ መስቀል፣ ሌሎች በሙሉ ተባብሮ የቅብር ስነ ስርዓትን እያደረጉ ነው ያለው። ህዝቡንም አጠቃላይ መረጃ የማጣራትም ንብረቱ ላይ ሰው ላይ ጉዳት የደረሰውንም የእንዳንዱ መረጃ እያጣራ ያለበት አግባብ አለ።

አደጋው የደረሰበት የገዜ ጎፋ ወረዳ አስተዳዳሪ አቶ ምስክር ምትኩ ናቸው ቀድሞ የተሰሙት። ሙሉ ዘገባው በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። ጤና ይስጥልኝ። ጤና እንደምንሏችኋል፣ እንደምናምሽታችኋል። ታስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች።

ዋና አዘጋጃችን ደግሞ ጽዮን ግርማ ናት። አበባየው ገበያው የማኅበራዊ መገናኛ አቀናባሪያችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆይሁን አስቀድመን አጫጭር ያለም ዜናዎችን እናስደምጣችሁ አስማሟየኑ ይጠብቃችኋል።

ጤና ይስጥልና አድማጮቻችን፣ እንደምን አምሽታችኋል? አስማማየ ነው ነኝ። የሰዓቱን ዜናዎች ወደ እናንተ አደርሳለሁ። በቅድሚያም ከዜናዎቻችን መካከል ከማላሪስ ከዲሞክራት ባለስልጣናትና ከዘመቻ መዋጮ ለጋሾች ድጋፍ እያገኙ ናቸው መባሉ፣ የዩናይትድ ስቴትስ የፕሬዚዳንታዊ ደህንነት ጥበቃ ወይም ሴክሬት ሰርቪስ ኃላፊ ስራ ለቀቁ የሚለው ና የሶማሊያ ኃይሎች በርካታ የአልሸባብ ታጣቂዎችን መግደላቸው ተገለጸ የሚሉት ከሰዓቱ ዜናዎቻችን መካከሎች ናቸው።

ወደ መጀመሪያው ዜና ሳልፍ የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሪስ በመጪው ጥቅምት በሚካሄደው ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲያቸው እጩ ለመሆን በቂ ድጋፍ አግኝተዋል። የፓርቲው መሪዎች በሚቀጥለውና ሲወር ከሚከፈተው የፓርቲው ብሔራዊ ጉባኤ አስቀድሞ በይፋ የፓርቲው ፕሬዚዳንት እጩ ለመሰየም ዝግጅታቸውን በማጠናቀቅ ላይ ናቸው። አሶሽየትድ ፕሬስ ትላንት ሰኞ ማታ ባወጣው አዝ መሰረት ፕሬዚዳንታዊ እጩ ሆነው በፓርቲያቸው ጉባኤ ለመመረጥ የ1976 ተወካዮች አብላጫ ድጋፍ የሚያስፈልጋቸው ካማላ

ከወዲሁ ከ2200 የሚበልጡ የፓርቲው ተወካዮች ድጋፍን አግኝተዋል። አህዙ የክፍለ ግዛት የፓርቲ ጽሕፈት ቤቶች መግለጫዎችንና በመጪው የፓርቲው ጉባኤ ከሚሳተፉ ተወካዮች ጋር የተደረጉ ቃለመጠይቆችን መሰረት ያደረገ መሆኑን አሶሽየትድ ፕሬስ ዘግቧል። ምክትል ፕሬዚዳንት ካማላ ሃሪስ ትላንት ሰኞ ማታ ባወጡት መግለጫ እጩ ፕሬዚዳንት ሁኜ በቅርቡ በይፋ ለመሰየም በጉጉት ይጠብቃለሁ ብሏል። ፕሬዚዳንት ጆ ባይደን ክፎክሩ መውጣታቸውን ከማስታወቃቸው በፊትም የዲሞክራቲክ ፓርቲው መሪዎች ከጉባኤው በፊት

ድምፅ ለመስጠት አቅደው ነበር። የፓርቲው መሪዎች ሂደቱን ለማጠናቀቅ ነገ ረቡዕ የሚሰበሰቡ ሲሆን የፓርቲው ብሔራዊ ኮሚቴ ሊቀመንበር ጄሚ ሃሪሰን ትላንት ለጋዜጠኞች በሰጡት ቃል እንደ አውሮፓውያን አቆጣጠር ከነሐሴ ሰባት ማለትም እስከ መጪው ሳምንት ረቡዕ ባሉት ቀናት ፓርቲው ፕሬዚዳንታዊ ዕጩውን እንደሚመርጥ ተናግረዋል። ምክትል ፕሬዚዳንት ካማላ ሃሪስ ፕሬዚዳንት ባይደን ከትላንት በስቲያ እሁድ ከፉክክር መውጣታቸውን ካስታወቁ በኋላ በጥቂት ሰዓታት ውስጥ ለምርጫ ዘመቻቸው ከ80 ሚሊዮን ዶላር በላይ አሰባስበዋል ተብሏል።

በርካታ የዲሞክራቲክ ፓርቲ ባለስልጣናት ለ59 ዓመቷ ምክትል ፕሬዚዳንት ሀሪስ ድጋፋቸውን የገለጹላቸው ሲሆን እስካሁን ለፓርቲው ዕጩነት ሊፎካከራቸው የወጣ የሚታወቅ ተቀናቃኝም የለም። የሚሽጋንና የኪንቴኪውን ጨምሮ የበርካታ አገረ ገዢዎች ሀሪስ ፕሬዚዳንታዊ ዕጩ ሆነው እንዲመረጡ ድጋፋቸውን ሰጥቷቸዋል ተብሏል።

አብዛኞቹ አገረ ገዥዎች ካማላ ሪስ እጩ ሆነው ከተመረጡ ለምክትል ፕሬዚዳንትነት አብረዋቸው እንዲወዳደሩ ይመርጧቸዋል በሚል ስማቸው እየተጠቀሰ ሲሆን ሀሪስ ማን እንደሚመርጡ እስካሁን በይፋ ፍንጭ አልሰጡም። ይህ በእንዲህ እንዳለ የሪፐብሊካን ፓርቲው ፕሬዚዳንታዊ እጩ ዶናልድ ትራምፕ የምርጫ ዘመቻ ባወጣው ማስታወቂያ ካማላ የ81 ዓመቱ ጆ ባይደን በአእምሮ ሕመም በአካልም እየተዳከሙ መሆናቸውን እያወቁ ሲሸፋፍኑ ቆይቷል። በመሆኑም ይውድቀት እሳቸውንም ይመለከታል ብሏል። ካማላ ሪስ ትላንት ሰኞ በተገኙበት የምርጫ ዘመቻ ዝግጅት

የኔን ታሪክ ከትራምፕ ታሪክ አንጻር በኩራት ለማሳየት ዝግጁ ነኝ ብለዋል። ዶናልድ ትራምፕ ይፈልጉት ሀገራችንን፣ ብዙዎች አሜሪካውያን ሙሉ መብትና ነጻነት ተነፍገው ወደ ኖሩበት ዘመን ለመመለስ ነው። እኛ ግን ለሁሉም አሜሪካዊ ቦታ የሚሰጥ ብሩ ቀን መምጣት እንዳለበት እናምናለን ብለዋል። የዩናይትድ ስቴትስ የአሁንና የቀድሞ ፕሬዚዳንቶች የደህንነት ጥበቃ ተቋም የሆነው ሴክሬት ሰርቪስ ዋና ዳይሬክተር ኪምበርሊ ቺተል ስራቸው መልቃቸውን አስታውቀዋል።

ዳይሬክተሯ ስራቸውን የለቀቁት በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተፈጸመውን የግድያ ሙከራ ተከትሎ ተቋሙ ዋና ኃላፊነቱ የሆነውን የፕሬዚዳንቱን ጥበቃ እንዴት መወጣት ሳይችል ቀረ የሚለው ቁጣ እየተቀጣጠለ መምጣቱን ተከትሎ ነው። በተቋሙ ዳይሬክተርነት እንደ አውሮፓውያን አቆጣጠር ከ2022 ነሐሴ ወር ጀምረው የሰሩት ኪምበርሊ ችትል ዛሬ ለተቋሙ ሰራተኞች በላኩት የሜል መልእክት ስራቸውን መለቀቃቸውን አስታውቀዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕ በፔንስልቫኒያ የምርጫ ዘመቻ ለደጋፊዎቻቸው ንግግር በማድረግ ላይ ሳሉ

ተተኩሶባቸው የግድያ ሙከራ ከተደረገባቸው በኋላ የፕሬዚዳንታዊ ደህንነት ኃላፊዋ ስራቸውን ይልቀቁ የሚለው ጥያቄ የበረታ ሲሆን አጥቂው በዚያ ቅርበት የሪፐብሊካን ፓርቲ ውጪ ፕሬዚዳንት አጠገብ እንዴ ሊደርስ ቻለ በሚል በርካታ ምርመራዎች ተከፍተዋል። ትላንት ሰኞ ለዩናይትድ ስቴትስ ምክር ቤት ተወካዮች ፊት ቀርበው ቃላቸውን የሰጡት ቺትል የዩናይትድ ስቴትስ ፕሬዚዳንቶችን ደህንነት የመጠበቅ ኃላፊነት የተሰጠው ተቋም ሴክሬት ሰርቪስ የግድያ ሙከራ በተደረገባቸው በቀድሞ ፕሬዚዳንት ዶናልድ ትራምፕ ደህንነት ጥበቀው

በበርካታ አስርተ ዓመታት ባልታየ ደረጃ እጅግ ከፍተኛ አፈጻጸም ውድቀት እንደነበረበት አምነዋል። ትራምፕ ፔንስልቫኒያ በትለር ከተማ ውስጥ በደጋፊዎቻቸው ስብሰባ ላይ ሳሉ የ20 ዓመቱ ቶማስ ማቲው ክሩክስ አጠገቡ ካለ ሕንፃ ጣሪያ ላይ ሆኖ ተኩስ በመክፈት እሳቸውንና ሌሎች ሁለት ታዳሚዎችን ያቆሰለ ሲሆን አንድ ሌላ ሰው ገድሏል። ከግድያው ሙከራው ከ9 ቀናት በኋላ ትላንት ሰኞ በዩናይትድ ስቴትስ ምክር ቤት አባላት ፊት ቀርበው ቃላቸው የሰጡት የተቋሙ ዳይሬክተር ኪምበርሊ ቺትል አጥፍተናል ብለዋል

በተቋማችን ለተፈጸመ ለማናቸውም የደህንነት ጥበቃ ጥፋት ሙሉ ኃላፊነት ወስድ ያሉ ያሉት ዳይሬክተሯ በዚህ ዕለት የደረሰው ሁለተኛ እንዳይደገም በከፍተኛ ትጋት እሰራለሁ ብለው ነበር። ተቋሙ ስለተፈጸሙ ስህተቶች እያካሄደ ያለው የምርመራ ሀምሳ ቀናት ያል እንደሚወስድ ተናግረው ምርመራው ሳይጠናቀቅ ለሚቀርቡላቸው ጥያቄዎች መልስ ለመስጠት ፈቃደኛ ሳይሆኑ የቀሩት ዳይሬክተሯ ሆኖም ስራቸውን እንደማይለቁ መናገራቸው የምክር ቤቱ የቁጥጥር ኮሚቴ ሪፐብሊካንና ዲሞክራት አባላትን አስቆጥቶ ነበር።

የምክር ቤቱ የደህንነት ኮሚቴ ሊቀመንበር የሆኑት ሪፐብሊካኑ የምክር ቤት አባል ማይክ ተርነር ለስራው ብቁ አለመሆኑን አሳይተዋል፣ መልቀቅ አለቦ፣ በፈቃዶ የማይለቁ ከሆነ ፕሬዚዳንት ባይደን ሊያባረሮት ይገባል ብሏቸው እንደነበረም የሚታወስ ነው። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩጋንዳ መንግስት የተከለከለው የዛሬው ጸረ ሙስና ሰልፍ በታቀደበት በመዲናዋ ካምፓላ ፖሊሶች በብዛት ወጥተው ጭር ያሉትን ጎዳናዎች ሲጠብቁ ታይተዋል።

ሀገሪቱ ለአርባ ዓመታት ገደማ በፈላጭ ቆራጭነት ሲመሩ የኖሩት ፕሬዚዳንት ዮሪ ሙሴቬኒ ባለፈው ሳምንት መጨረሻ ተቃዋሚ ሰልፈኞችን በእሳት አትጫወቱ በማለት አስጠንቅቀዋል። ተቃዋሚ መሪ ቦቢ ዋይኒ የብሔራዊ አንድነት መድረክ ፓርቲያቸው ጽሕፈት ቤት በፖሊስና በጦር ሰራዊት ወታደሮች ተከቧል ማለታቸውን ተከትሎም ትላንት ሰኞ ማታ ሶስት ተቃዋሚ የምክር ቤት አባላት ታስረዋል።

በአጎራባች ኬንያ በመዛኙ በወጣቶች በተመራው ጸረ መንግስት ተቃውሞ የተነቃቀውና ለዛሬ የታቀደው የጸረ ሙስና ተቃውሞ በኢንተርኔት አማካኝነት የተደራጀ ሲሆን ሰልፈኛው ወደ አገሪቱ ምክር ቤት እንዲጓዝ አሳስቦም ነበር። በከተማው ያሉ የፈረንሳይ ዜና ወኪል ዘጋቢዎች እንዳሉት ጭር ያሉትን አብዛኞቹ ጎዳናዎች ታጥረዋል። ከፍተኛ ቁጥር ያላቸው አድማ በታይ ፖሊሶች ለጥበቃ ተሰማርተዋል።

በሌላ በኩል በኬንያ ሳምንታት ባስቆጠረው ሁከት ዋና ከተማ ናይሮቢ ውስጥ ሰልፍ የወጡ የመንግስት ተቋሚዎች ከመንግስቱ ደጋፊዎች ጋር መጋጨታቸው ተዘግቧል። በመቶዎች የተቆጠሩ የመንግስት ተቋሚዎች ጎዳና ላይ የወጡ ሲሆን ፕሬዚዳንቱ በመደገፍ ድምፅ ያሰሙ የነበሩ ሰዎች ንብረት የሆነ ሞተር ብስክሌትም አቃጥለዋል። ወደ ዋናው የናይሮቢ አውሮፕላን ጣቢያ መራውን የተቃውሞ ሰልፍ ተከትሎ የጦር ሰራዊቱ ለጥበቃ ተሰማርቷል።

ተቃዋሚ ሰልፈኞቹ ለዛሬ ሰልፋቸው ከመውጣታቸው አስቀድመው የመንግስቱ ደጋፊ ሰልፈኞች የወጡ ሲሆን ከተቃዋሚዎች ሰልፈኞች አንዱ ፖሊስ ለውጥ በመጠየቅ የተሰለፈውን እየበተነ እነሱን ተቀጥረው የተሰለፉት እንዳርቁሞ ለምን ይመለከታል ሲል ጠይቋል። የመንግስት ደጋፊዎችን ሰልፍ ማን እንዳዘጋጀው በግልጽ አለመታወቁን ያመለከተው የአሶሽየትድ ፕሬስ ዘገባ ተቃውሞው ወደ ሞምባሳና ኪስሙ ከተሞች መስፋፋቱንም አመልክቷል።

በመጨረሻም በደቡባዊ ሶማሊያ ጁባላንድ ክፍለ ግዛት ውስጥ በተቀሰቀሰ አዲስ ውጊያ በርካታ የአልሸባብ ተዋጊዎች ተገድለዋል ሲል የአገሪቱ ባለስልጣናት ተናገሩ። ውጊያው የተቀሰቀሰው የቡድን ታጣቂዎች ከኪስማዮ ከተማ በስተ ሰሜን እና በስተ ደቡብ በሚገኙ የፌዴራልና የክፍለ ግዛት ሰራዊቶች ሰፈሮች ላይ ያደረሱትን የተቀናጀ ጥቃት ተከትሎ መሆኑን ባለስልጣናቱ ገልጸዋል። የጁባላንድ ክልላዊ ኃይሎች አዛዥ ለቪዮኤ በሰጡት ቃል 135 ታጣቂዎች ገድለናል ብለዋል።

ጥቃት በተሰነዘረባቸው የጦር ሰፈሮች ወታደሮች ያሉት ፌዴራል መንግስቱ በበኩሉ ስለተገደሉት ታጣቂዎች ከክልላዊ ኃይል የተለየ አሃዝ የሰጠ ሲሆን ሰማንያ ታጣቂዎችን ገድለናል ብሏል። በሁለቱ ወገኖች የቀረቡትን አሃዞችም ይሁን የቪዲዮ ምስሎችን ቪኦኤ በነጻ ምንጭ ለማረጋገጥ አልቻለም። አድማጮቻችን፣ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ ሀብታሙ ል መልሳቸው

አስማማዊውን ለዓለም ዜናዎቹ አመሰግናለሁ። በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። ቆየት ብሎ ከሚሰሙ መሰናዶዎች መካከል ቀንጨብ አድርገን እናሰማቸው።

አራት መቶ አምስት ትምህርት ቤቶች በተለያየ መንገድ ሀብት ንብረታቸው የተሰባበረባቸው፣ የውስጥ ቁሳቁሳቸው ጉዳት የደረሰባቸው ናቸው ማለት ነው። ለምሳሌ ቤተ ሙከራ ሊሆን ይችላል፣ አይሲቲ ላብ ሊሆን ይችላል፣ ኮምፒውተሮቹ የተዘረፉበት፣ የኬሚካል አፓራተሳቸው የተሰረቁበት፣ ኢቭን የውስጥ ገቢያቸው መሬታቸው የተሸጠበት እና ለሌላ ተላልፍ የተሰጠበት፣ ገንዘባቸው፣ ወንበርና ጠረጴዛቸው የተሰባበረበት ትምህርት ቤት ነው ማለት ነው።

የምስራቅ ጎጃም ዞን የትምህርት መምሪያ ኃላፊ አቶ ጌትነት ፈንቴ ናቸው። ቀደም ብለው የተሰሙት ከ400 በላይ የምስራቅ ጎጃም ዞን ትምህርት ቤቶች በግጭት ክፉኛ መጎዳታቸው ተነግረዋል። በሁለተኛውም ምዕራፍ ሙሉውን ዘገባ እናሰማለን። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ ቪኦኤ አምሃሪክ ላይ

በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋሳፕ መስመራችንን ተጠቀሙ። አሁን ወደ እለቱ የመጀመሪያ ዘገባ እንሻገር። በጎፋ ዞን ገዜ ጎፋ ወረዳ በደረሰ የመሬት ናዳ የሞቱ ሰዎች ቁጥር 229 መድረሱን የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል።

ይህ ዘገባ እስከተጠናቀረበት ሰዓት ድረስ በተደረገው ፍለጋ ሴቶችና ህጻናትን ጨምሮ የ229 ሰዎች አስክሬን መገኘቱንና ፍለጋው ተጠናክረው መቀጠሉን ቢሮው ጨምሮ ገልጿል። የክልሉ ኮሚኒኬሽን ቢሮ ማምሻውን ባወጣው መግለጫ ቁጥሩ መጨመሩንና ከዚህ በላይ ሊጨምር እንደሚችልም ማስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ ልኳል። ትናንት ሰኞ ሐምሌ 15 ቀን 2016 ዓ ም የጣለውን ከባድ ዝናብ ተከትሎ በደቡብ ኢትዮጵያ ክልል በጎፋ ዞን

ገዜ ጎፋ ወረዳ ከንቾ ሳቻ ጎዝዴ ቀበሌ በተከሰተ ድንገተኛ የመሬት ናዳ ቁጥራቸው እየበዛ ሰዎች በአሰቃቂ ሁኔታ መሞታቸውን የገዜ ጎፋ ወረዳ አስተዳዳሪ አቶ ምስክር ምትኩ ለአሜሪካ ድምፅ በስልክ አስታውቀዋል። በጎፋ ዞን ገዜ ጎፋ ወረዳ በደረሰ የመሬት ናዳ የሞቱ ሰዎች ቁጥር ይህ ዘገባ እስከተጠናቀረበት ድረስ 229 መድረሱን የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። ዛሬ ቪኦኤ ከሰዓት በኋላ አነጋገራቸው የወረዳው አስተዳዳሪ አቶ ምስክር የሟቾች ቁጥር በየሰዓቱ መጨመሩና

የአስክሬን ፍለጋው መቀጠሉን ገልጸው ቁጥሩ ከዚህም ሊያሻቅብ እንደሚችል ተናግሮ ነበረም።

ህዝብ ሙሉ ወፍሮ አሁን እየቆፍሩ ነው ያለው። አጠቃላይ ቀይ መስቀል፣ ሌሎች በሙሉ ተባብሮ የቀብር ስነ ስርዓትም እያደረጉ ነው ያለው። ህዝቡንም አጠቃላይ መረጃ የማጣራትም ንብረት ላይ ሰው ላይ ጉዳት የደረሰውንም ያንዳንዱ መረጃ እያጣራ ያለበት አግባብ አለ። ስለዚህ ለጊዜው ይህ ስለሆነ እንግዲህ አጠቃላይ ብዙ ትንሽ ከበድ ያለ ነው። ሰው በጣም ብዙ አስክሬን አሁንም እየተገኘ ነው። አዲስ የተቋቋመው አስቸኳይ የአደጋ ጊዜ መልሶ ማቋቋሚያም አብይ ኮሚቴ ሰብሳቢ አቶ ሀብታሙ ፈተናም አደጋውን አስመልክተው በሰጡት መግለጫ ህጻናት፣ ሴቶች፣ ወንዶችና የፖሊስ ባልደረባ በአደጋው

ሕይወታቸው ማለፉም ገልጿል አምስት ሰዎች ከባድ አካላዊ ጉዳት እንደደረሰባቸውም ተናግረዋል የጎፋ ዞን አስተዳዳሪ አቶ ዳግማው አየለም በስልክ ለአሜሪካ ድምፅ እንደገለጹት ከትናንት በስቲያ ይሁድ ንጋት 12 ሰዓት ገደማ በተከሰተው ናዳም

የተዋጡ አምስት ሰዎች ያሉበትን የአንድ ቤተሰብ አባላትን ነፍስ ለማዳን በጥረት ላይ የነበሩ ነዋሪዎች ላይ ዳግም በደረሰው አደጋም ቁጥራቸው የበዛ ነዋሪዎች ላይ ህይወት አልፏል አንድ ቤተሰብ ላይ አንድ ጊዜ ጉዳት አድርሷል እሱም ጉዳት ነፍስ ለማዳን ብለው የተሰበሰቡ ሰዎች ናቸው እንግዲህ በብዛት ቁጥራቸው ይህ ነው ሊባል አይችልም ጉዳት የደረሰባቸው ሰዎች ለማዳን ብለው በሄዱበት ያው ግማሹን ከፍሎ መሬት ያው ተቆርጦ

ጉማሹን ከፍሎ ናዳ ወስዶ ቀብሯቸዋል። አንዱ ለማዳን ከመጡት ፖሊስ መካከል አንዱ ነው። እግዲህ ሕጻናትም ሴቶችም አሉ። እስካሁን እንግዲህ እዛሆነን ያለ ነው። እየተቆፈረ ነው። በማሽኑ ምናምን ለማውጣት የሚመች አይደለም። ታንገደል የሰው ኃይል እየተባበረ እንግዲህ በቁፋሮ ለማውጣት ጥረት የተደረገ ነው። የአሜሪካ ድምፅ ከስፍራው ባገኘው መረጃ በአንድ ጊዜም በመቶዎች የሚቆጠሩ ነዋሪዎችን ያጣችው ገዛ የጎፋ ወረዳም በከባድ ሀዘን ውስጥ ትገኛለችም።

የአሜሪካ ድምፅ ከስፍራው ያነጋገረው የገዘ ጎፋ ወረዳ የአስተዳደር የህዝብ ግንኙነት ኃላፊ አቶ ያለ መሀሪም የወረዳው ማህበረሰብ በመሪር ሀዘን ውስጥ መውደቃቸውን ጠቅሰው የተገኙትን አስክሬኖች በአንድ ስፍራ የማሰባሰብና ስርዓተ ቀብራቸውን የመፈጸም ተግባር እየተካሄደ መሆኑን በስልክ አብራርቷል። አሁን እንግዲህ የምንሰማው ድምፅ ይሄ ማህበረሰቦች ወገኖቻቸው ቀብር ከጉድጓድ ተቆፍረው እየወጡ እዚህ በሚሰበሰቡበት ቦታ ላይ

ህዝቡ ራሱን ስሜት የሟች ወገኖችም የራሳቸውን ሀዘን እየገለጹ ይገኛሉ። በጣም የሚያሳዝን ነው። በመደዳ ቤተሰብ አንድ ሁለት ሶስት እናት አባት ሁሉ አንድ ላይ እየተደረገ ነው ያለው ቀብር ለመቅበርም ዝግጅት ላይ ነው ያለ። ነው እንግዲህ ይህ የሚሰማው ድምፅ የዛ የለቅሶ ድምፅ ነው። እስካሁን የስንት ሰው ህይወት እንዳለፈ ነው ያወቃችሁት?

እስካሁን እንግዲህ ባለው ከትላንት ጀምሮ የአስክሬን ቁፋሮ ተጠናክሮ ቀጥሎ የተለያዩ የማረሚያ ተቋም ኃይሎችን በማምጣት ጓራሚዎችን በማምጣት እስካሁኗ ሰዓት ድረስ በቁፋሮ የተገኘው ሁለት መቶ አስር አስክሬን አሁን እዚሁ በጊዜያዊ በተሰራ ዳስ ውስጥ አንድ ላይ ማህበረሰቡ ሀዘኑን እየገለጸ ይገኛል። አቶ ያለም የአስክሬን ፍለጋውና የነፍስ አድን ጥረቱ መቀጠሉና እስካሁን ዘጠኝ ሰዎች በህይወት መገኘታቸውን አስታውቀዋል። ይህን ጥረት የኢትዮጵያ ቀይ መስቀል ማህበር ባለሙያዎችና

የሳውላ ማረሚያ ቤት ታራሚዎችን ጨምሮ በጸጥታ ኃይሎችና በአካባቢ ማህበረሰብ ትብብር የተከናወነ መሆኑም ተናግሯል። ዘጠኝ ሰዎች ደግሞ ዮ ለህክምና ወደ ሆስፒታል በሬፌር ረደዋል። ማለት አሁን አንተ ጋር እኔ እያወራው ይኸው አንድ ሰው ይዘው እየመጡ ነው፣ ለአንተ መረጃውን እየሰጠው አንድ ሰው ይዘው እየመጡ ነው። እንግዲህ ሴትን ወንድን አላወቁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በደረሰው አደጋም ጥልቅ ሀዘን እንደተሰማቸው ፌስቡክ ገጻቸው ላይ አስፍረዋል። የፌደራል የአደጋ መከላከል ግብረ ኃይል በአካባቢ ተሰማርቶ የአደጋውን ጉዳት ለመቀነስ ርብርብ እያደረገ እንደሚገኝም አስፍረዋል።

የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ እንዲሁም የዞንና የወረዳ አስተዳደሮች ቀደም ብለው ትናንትና የሐዘን መግለጫ ያወጡ ሲሆን ዛሬ ከሰዓት በኋላም የደቡብ ኢትዮጵያ ክልል ከፍተኛ ባለሥልጣናት አደጋው በደረሰበት በገዘ ጎፋ ወረዳ ከንቾ ሳቻ ጎዝዲ ቀበሌ ተገኝተው የተሰማቸውን ጥልቅ ሐዘናቸውን መግለጻቸውን የክልሉ የመንግሥት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የክልሉ መንግሥት ከአደጋው በሕይወት ለተረፉ ቤተሰቦች ሰብአዊ ድጋፍ እያደረገ መሆኑና ተጨማሪ ጉዳት እንዳይደርስ ግንዛቤ መፍጠር ሥራም

እንዲሁም በአደጋው የተጎዱ ወገኖችን የማቋቋምና የመደገፍ ተግባር እንደሚቀጥል ተገልጿል። የናዳ አደጋው የደረሰባት የኬንቾስ ሻቻ ጎዝዲ ቀበሌ ከዞኑ ዋና ከተማ ሳውላ 15 ኪሎ ሜትር ያህል ርቃ የምትገኝ ሲሆን ጉዳተኞችም አርሶ አደሮችና የገጠር ቀበሌ ነዋሪዎች ናቸው። ለአሜሪካ ድምፅ ራዲዮም ዮናታን ዘብዚዮስ ሐዋሳም

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያስደመጠን የእለቱን ዓብይ ርዕስ ዘገባ ነበረ። የትንታኔው መጽሄት ይቀጥላል። የማንነትና ራስን በራስ የማስተዳደር ጥያቄ

ወደ ቀጣዩ ዘገባ ስንሻገር የሰሜኑ ኢትዮጵያን ጦርነት ተከትለው ከጠለምት አካባቢዎች ተፈናቅለው የነበሩ ከ10 ሺህ በላይ ሰዎች በአራት ዙሮች ወደ ቀያቸው መመለሳቸውን በአገር መከላከያ ሚኒስቴር የሰሜን ምዕራብ እዝ አስታውቋል። የእዙ ምክትል አዛዥ ሜጀር ጄኔራል መሰለ በለጠ ለመንግስታዊው የኢትዮጵያ ዜና አገልግሎት በሰጡት መግለጫ ከትግራይና ከአማራ ክልል ተወካዮች ጋር በመተባበር ተፈናቃዮቹን የመመለስ ስራ ሰርቷል ብለዋል። የጠለምት ወሰንና ማንነት አስመላሽ ኮሚቴ ግን

በተፈናቃይ ስም የህዋት ታጣቂዎች ገብተዋል፣ ቀድሞ መግባትም ከተደረሰባት ውጭም ቁጥሩ የበዛ ተፈናቃይ እንዲገባ ተደርገዋል ሲሉ ይከሳሉ። የሰሜናዊ ምዕራብ ትግራይ ምክትል አስተዳዳሪ ከሌለ ሀጋዚ በተፈናቃዮች ያመላለስ ሂደትና በተሰነዘሩ ቅሬታዎች ላይ ምላሻቸውን ሊሰጡ ከተስማሙ በኋላ ስልካቸው ባለመነሳቱ ምላሻቸውን ለማካተት አልተሻለም። መስፍን አራጌ ዝርዝሩን ይዟል።

የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው የትግራይና የአማራ ክልል አዋሳኞች መካከል የሆኑት የጠለምት ወረዳዎች ማለትም ከማይጸብሪ ከተማ እንዲሁም ከምዕራብ ጠለምትና ከምስራቅ ጠለምት አካባቢዎች በሰሜን ኢትዮጵያው ጦርነት ምክንያት ተፈናቅለው ነበር የተባሉ ከአስር ሺህ በላይ ሰዎችን ወደ ቀያቸው መመለስ ተችሏል ሲል በሀገር መከላከያ ሚኒስቴር የሰሜን ምዕራብ ዕዝ አስታውቋል። መንግስታዊ የኢትዮጵያ ዜና አገልግሎት በአዋቢነት የጠቀሳቸው የዕዙ ምክትል አዛዥ ሜጀር ጄኔራል መሰለ በለጠ ከሰኔ

ሰኔ 19 እስከ ሰኔ 22 ቀን 2016 ዓ ም ባሉት ጊዜያት ውስጥ በአራት ዙሮች ተፈናቃዮቹን ወደ ቀያቸው የመመለስ ስራ እንደተሰራ አብራርተዋል። ወደ ቀዩ በሚገባበት ጊዜም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ህዝቡ በአጠቃላይ በደስታ በልልታ በከፍተኛ የወገናዊነት ስሜት ነው ህዝቡ የተቀበለው። የሁለቱ ክልሎች የየራሳቸውን ስራ

አውቀው መስራት መከላከያም የሁለቱን ክልሎች ስምምነት መሰረት በማድረግ ብቻ ስራውን በመስራቱ ተፈናቃዩ ያለምንም ችግር

ወደ ቀዮ እንዲመለሱ ናል ማለት ነው። በአንጻሩ የጠለምት ወሰንና ማንነት አስመላሽ ኮሚቴ ህዝብ ግንኙነት ኃላፊ መምህር ደጀና አምባው ግን ቀድሞ መግባባት ከተደረሰበት ቁጥር የበዛ ነው ሲሉ ተቃውመዋል። ሚያህል በጠለምት ያን ያህል ተፈናቃይ የለንም። ሶስት ሺ ሶስት መቶ ስሳ ሁለት አካባቢ ናቸው። እንደኛ የተጠኑ ያሉን ተፈናቃይ እንዲመለሱ ከኛ ጋር ኮሚኒኬ ስናደርግ የነበር ነ ሞላው በዚህ ግንባር ሂዶ የነበረ የቲዲኤፍ ሰራዊት ጠለምት ውስጥ ገብቷል። እኛን የምናውቃቸው

ታጣቂ በምልሻ ስም የገቡ በህዝብ ቁመው ተተችተዋል። ፒዲኤፍ የነበሩ በሞሉ ገብቶ ያለ ከተማ የሚታዩ ግን በህዝብ ቀርበው ያልተተች ናቸው። አናውቃቸውም። መንግስት ነው ያመጣቸው። ፈርሰው ነው የመጡ። በስም ተፈናቃይ ናቸው የገቡ፣ ምልሻ ናቸው በሚል ስም የገቡ ግራ ተጋውተዋል። ማህበረሰቡ ምንድን ነው የሚሆነው? የሚያውቀው ነገር የለም ማህበረሰቡ። የሰሜናዊው ምዕራብ ትግራይ ምክትል አስተዳዳሪ ከላሊ አጋዚ በተፈናቃዮቹ ያመላለስ ሂደትና በተሰነዘሩት ቅሬታዎች ላይ ምላሻቸውን እንዲሰጡን በስልክ ደውለን አግኝተናቸው ነበር ምክትል

አስተዳዳሪው ቆይተን እንድንደውል በነገሩን መሰረት መልሰን ስንደውል ስልካቸው ባለመነሳቱ በዚህ ዘገባ ምላሻቸውን ማካተት አልተቻለም። ይሁን እንጂ ባለፈው አርብ ሐምሌ 12 ቀን 2016 ዓ ም ከራያ ላማጣ አካባቢ ተሰንዝሮ ለነበረው ተመሳሳይ ቅሬታ ለአሜሪካ ድምፅ ምላሽ የሰጡት የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ውንጀላውን ማጣጣላቸው ይታወሳል። የሰሜን ምዕራብ እዝ ምክትል አዛዥ ሜጀር ጄኔራል መሰለ በበኩላቸው ተፈናቃዮችን

ሰዎችን የማስመለስ ሂደቱ በጥንቃቄ የተፈጸመ ነው ይላሉ። ተፈናቃይ ያልሆነ ሰው እንዳይመጣ ስጋት ስለነበረ ከሁለቱም ወገን ተፈናቃይ ውስጥ ከነበሩም እዚህ ከነበሩም ከሁለቱም ወገን የሀገር ሽማግሌዎችን በመምረጥ በማደራጀት የቀበሌ ነዋሪ መሆን አለመሆናቸውን የማረጋገጥ ስራ ተሰርቶ፣ ሁለቱ ሽማግሌዎች እንኳ ያልተግባቡበት ቢኖር ወደ ህዝቡ ቀርቡ አስተያየት ተሰጥቶበት ነው እንዲገባ የተደረገው። እስካሁን ድረስ በዚህ ሂደት

የቀበሌ ኗሪ ያልሆነ ሰው በመሰረቱ ገብቷል አይባልም። የጠለምት ወሰንና ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ መምህር ደጀን፣ በሌላ በኩል ከሰሜኑ ጦርነት ፍጻሜ በኋላ በአማራ ክልል ተቋቁሞ የነበሩት ጊዜያዊ አስተዳደሮች ፈርሰው ነው ተፈናቃዮቹ የገቡት ሲሉ ያክላሉ። በአስተሳሰብ ደረጃ ምንም የለን። በእነሱ ምትክ በቀበሌ አራት አራት ሽማግሌዎች ተመርጠዋል። በአገር ሽማግሌ ተብሎ ነው የሚስተዳደር ያለን። እነዚያ ሽማግሌዎች ደግሞ ሁለት ከማሩ የነበሩ ተፈናቃይ ናቸው። ሁለቱም ደግሞ ከዚህ

የቆዩ ናቸው። እነዚህ ሽማግሌዎች ግን ራሳቸው ገና ነው፣ እርቅ አልተካሄደም። ቁጭ ብሎ መነጋገር አይችሉም። የቆየ ቂም አለ። ስለ ጉዳዩ ለማጣራት ለምዕራብ ጠለምት ዋና አስተዳዳሪ አቶ ባይሉ ቸኮለ ብንደውልላቸውም የሚመች ቦታ ላይ ለመሆናቸውን እንደገለጹልን የስልክ ምልልሳችን ተቋርጠዋል። ለማይ ጸብሪ ከተማ ከንቲባ አቶ ሰለሞን አታላይና ለምስራቅ ጠለምት ዋና አስተዳዳሪ አቶ ሞላልኝ በናይነህም በተመሳሳይ በእጅ ስልካቸው ላይ ብንደውልም ስልካቸው አልሰራልንም። ሜጀር ጀነራል መሰለ በለጠ የአካባቢው

የሚውን ሰላምና ጸጥታ በማስከበር ረገድ መከላከያው ኃላፊነት ወስዶ እየሰራ ስለመሆኑ አመልክተዋል። ቀደም ሲል የትግራይ ታጣቂዎች ነበሩ። በዚህ በስምምነቱ መሰረት ያለምንም ችግር እንዲወጡ ተደርጓል። ከቀጠናው ፍየሉ አካባቢ ነበሩ። በነገራችን ላይ ትልቅ ኃይል ነው፣ ኮር ነው የነበረው እንዲወጣ ተደርጓል። አሁን ከመከላከያ ውጭ ሌላ የታጠቀ ኃይል እንዲንቀሳቀስ አይፈቀድም። ውይይት ተደርገዋል። በስምምነቱም በተደጋጋሚ በእቅዱ ተገልጿል።

እሱ ነው ተግባራዊ እየተደረገ ያለው ጥበቃውም፣ የጸጥታ ስራ ኃላፊነት ወስዶ እየሰራ ያለው መከላከያ ነው። ሌላ የታጠቀ ኃይል የለም። በሰሜን ኢትዮጵያው ጦርነት ምክንያት ከራያ አካባቢ ተፈናቅለው ነበር የተባሉ ከ አስራ አምስት ሺህ በላይ ሰዎች ወደ ቀያቸው እንደተመለሱ የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስን ጠቅሶ የአሜሪካ ድምፅ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ

መስፍንን አመሰግናለሁ። ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገራለን። በባይደንና ሀሪስ እንዲሁም በአሜሪካ መጻኢ ሁኔታ ላይ ጥያቄዎች እየተነሱ ናቸው። ፕሬዚደንት ጆ ባይደን ከመጪው ምርጫቸው ራሳቸውን እንዳገለሉ ከትናንት በስቲያ እሁድ ማስታወቃቸው በዋይት ሀውስም ሆነ በቅጽሩ ውጭ ድንጋጤን አስፍነዋል። የዲሞክራቲክ ፓርቲውን የሚወክለው እጩ ማንነት ላይም ብዥታ ፈጥሯል። የቪኦኤዋ የዋይት ሀውስ ዘጋቢ ላከችውን ዘገባ እንግዶል ያቀራብሮታል።

ፕሬዚደንት ባይደን እሁድ ዕለት ከምርጫ ፉክክሩ ራሳቸውን አግድለዋል። እናም የአሜሪካ ፖለቲካ ወዴት ያመራል? ሰኞ ጠዋት ሁሉም መላምቱን ይዞ ብቅ ብሎ ነበር። በፕሬዚደንታዊ እጩነት እንዲወዳደሩ ባይደን በይፋ ድጋፋቸውን የገለጹላቸው ምክትል ፕሬዚደንት ካማላ ሄሪስ ናቸው። ይህን ተከትሎ ምክትል ፕሬዚዳንቷ ለመጀመሪያ ጊዜ ህዝባዊ ክንውን ላይ የተገኙት ትላንት ሰኞ የኮሌጅ አትሌቶችን በዋይት ሀውስ በተቀበሉበት ስነስርዓት ላይ ነው።

በኮቪድ ተይዘው ደለዌር በሚገኝ መኖሪያ ቤታቸው በማገገም ላይ የሚገኙትና ካለፈው ሳምንት ወዲህ ለህዝብ ያልታዩት ባይደን በፍጥነት እየተሻላቸው እንደሆነ ካማላ ሃሪስ ተናግረዋል። ጆ ባይደን ባለፉት ሶስት ዓመታት ያሳኩት ስራ በዘመናዊው ታሪክ ታይቶ የማይታወቅ ነው። አሁን ማጨብጨብ ትችላላችሁ። በአንድ የሥልጣን ዘመን ውስጥ ያሳኩት

ሌሎች ፕሬዝዳንቶች በሁለት የስልጣን ዘመን ካሳኩት በላይ ነው። ሪፐብሊካኖቹ የባይደን ነቃፊዎች ግን በፕሬዝደንትነት በመቀጠላቸው ላይ ጥያቄ በማንሳት ላይ ናቸው። የምክር ቤቱ አፈ ጉባኤ ሪፐብሊካኑ ማይክ ጃንሰን የምርጫ ዘመቻውን ማከናወን ካልቻሉ ሀገር መምራት እንደማይችሉ ሁሉም ሊገነዘብ ይገባል።

ከከፍተኛ የዲሞክራቲክ ፓርቲው አባላት በኩል ደግሞ ለካማላ ሄሪስ ድጋፍ በመግረፍ ላይ ነው። የካሊፎርኒያው ዲሞክራት ኤደም ሺፍ ዶናልድ ትራምፕን በምርጫው እንደምታሸንፍ እርግጠኛ ነኝ። ሕዝቡ በፍጥነትና በአንድነት እርሷን ሊደግፍ በመቆሙ በጣም ደስተኛ ነኝ። ቀጥሎ ምን ይሆናል በሚለው ላይ ተንታኞች ትንበያቸውን በመስጠት ላይ ናቸው። የፖለቲካ ትንበያዎች ግን ችግር እንዳለባቸው የሚገልጹት

ራሳቸውም ተንታኝ የሆኑት የጆርጅ ዋሽንግተኑ የሚዲያና የህዝብ ግንኙነት ፕሮፌሰሩ ፒተር ሎጅ ናቸው። ፒተር የተንታኞችን ግምት የዳርት ወይም የቀስት ጨዋታ ከሚጫወቱ ጦጣዎች ጋር ያዛምዳሉ። የፖለቲካ ተንታኞች የፖለቲካ ውጤትን በተመለከተ የሚሰጡት ትንበያ የዳርት ወይም የቀስት ጨዋታ ከሚጫወቱ ጦጣዎች የተሻለ አይደለም። ስለዚህ እኔን መሰል ሰዎች የሚያወሩትን የሚሰማው በከፍተኛ ጠረጣሬ ነው። የታሪክ አዋቂዎች ደግሞ በአሜሪካ እየሆነ ያለው ነገር

ወደ አለመረጋጋት ያመራል የሚል እምነት የላቸውም። ከዚህ በፊትም በታሪክ ተከስቶ የሚያውቅ ጉዳይ እንደሆነ ይገልጻሉ። የቫንደርቢልት ዩኒቨርሲቲ የታሪክ ምሁሩ ቶማስ ሽዋርዝ ዋይት ሃውስ ከፕሬዚዳንት ይበልጥ ግዙፍ የሆነ ተቋም ነው ብዬ አስባለሁ። ፕሬዚዳንቱ የሥልጣን ዘመናቸው የሚያከትም በሥልጣኑ የማይቀጥሉ በመሆኑ ደግሞ ኃይል የሌላቸው ነው የሚሆኑት። እንዲህ አይነት ፕሬዚዳንቶች ከዚህ በፊትም ነበሩ

ትልቅ ጉዳይና ችግር አይሆንም ሌሎች ተንታኞች ደግሞ እንደውም አሁን ሁኔታዎች ግልጽና ቀላል ሆነው መጥተዋል ባይ ናቸው የብሩኪንግስ ተቋም ባልደረባው ዊሊያም ጋልስተን የኃላፊነት ክፍፍል ይኖራል ባይደን ፕሬዚዳንት ይሆናሉ ካማላ ሄሪስ ደግሞ ውጩ ይሆናሉ ይህ ለሁለቱም ቀላል አድርጎታል ምክንያቱም እያንዳንዳቸው የተለየ ስራ አላቸው

ወደ ትልቁና አሜሪካዊ ድምፅ ሰጪዎች ብቻ መልስ ሊሰጡ ወደሚችሉበት ጥያቄ ስንመጣ መጪውን ምርጫ አልፎ ለቀጣዩ አራት ዓመታት የሚዘልቀው ማን ነው? አኒታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዶ ወልዴ ነኝ፣ ዋሽንግተን ዲሲ። እንግዶ ወልዴን አመሰግናለሁ። ቀጣዩም ዘገባ በዚሁ በዩናይትድ ስቴትስ ያቆይናል።

የዩናይትድ ስቴትስ ምክትል ፕሬዚደንት በመሆን የመጀመሪያዊቱ ሴት የሆኑት ካማላ ሃሪስ አሁን ደግሞ የዲሞክራቲክ ፓርቲያቸው ፕሬዚዳንታዊ እጩ ነው በመመረጥ ተጨማሪ ታሪክ ሊሰሩ እንደሚችሉ እየተጠበቀ ነው። የአሜሪካ ድምፃ የዋሽንግተን ዘጋቢ ካሮሊን ፐርሱቲ የካማላ ሃሪስን መነሻ መሠረቶችና በምክትል ፕሬዚዳንትነት ያሳለፏቸውን ዓመታት የሚቃኝ ዘገባ ልካልናለች። ቆንጂት ታየ ታቀርበዋለች። እንደ አውሮፓውያን የዘመን አቆጣጠር በ2021

ዩናይትድ ስቴትስ ውስጥ ታሪክ ተሰራ። የቀድሞዊቱ የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ካመላ ሃሪስ የሀገሪቱ የመጀመሪያ ሴት ምክትል ፕሬዚደንት ሆነው ያስመዘገቡት ታሪክ። ከኔ በቀደሙት ትከሻ ተመርኩዤ እዚህ በመድረሴ ክብር ይሰማኛል። ካመላ ሃሪስ የመጀመሪያ የአሜሪካ ሴት ምክትል ፕሬዚደንት ብቻ ሳይሆኑ

ለዚህ ደረጃ የበቁ የመጀመሪያ ጥቁር አሜሪካዊት፣ የመጀመሪያ ትውልደ ህንዳዊት አሜሪካዊትም ጭምር ናቸው። የዩናይትድ ስቴትስ ምክር ቤት አባሏ ባርብራ ሊን የመሳሰሉ ሌሎች ዲሞክራቶችም ሃሪስን ፈርቀዳጅ በማለት ያደንቋቸዋል። ለአያሌ ሴቶች በብዙ መንገድ ብዙ ፈርቀደዋል።

ካመላ ሃሪስ ከህንዳዊት እናታቸውና ከጃማይካዊ አባታቸው ካሊፎርኒያ ኦክላንድ ከተማ ውስጥ ነው የተወለዱት። በጊዜው በቆዳ ቀለም ተለይተው ይማሩ የነበሩ ነጮችና ጥቁሮች ተማሪዎችን ለማቀላቀል በሚል ይደረግ በነበረው ጥረት በአውቶቡስ እየተወሰዱ ይማሩበት በነበረው ትምህርት ቤት ግድግዳ ላይ ምስላቸው

ተስሎ ይታያል። በኋላም ከሃዋርድ ዩኒቨርሲቲ የተመረቁት ካመላ ሃሪስ እንደ አውሮፓውያን አቆጣጠር በ2004 በሳን ፍራንሲስኮ የመጀመሪያዋ ሴት የወረዳዋ አቃቤ ህግ ሆኑ። በማስከተልም በ2011 የካሊፎርኒያ ግዛት የመጀመሪያ ጥቁር ሴት አቃቤ ህግ ሆነው ታሪካቸውን እንደገና አስመዘገቡ። ሃሪስ በምክትል ፕሬዝደንትነት በማገልገል ላይ ባሉባቸው ዓመታት የዩናይትድ ስቴትስ ጠቅላይ ፍርድ ቤት

እንደ አውሮፓውያን አቆጣጠር የ1973ቱን በአገር አቀፍ ደረጃ ለሴቶች ጽንስ ማስወረድን ህጋዊ መብት ያደረገውን የራሱን ውሳኔ ሮቪ ዌድን ራሱ መሰረዙን በመቃወም ጠንካራ ትችት ሲሰነዝሩ ቆይተዋል።

የቀድሞ ፕሬዚደንት ዶናልድ ትራምፕ ስልጣን ላይ በነበሩበት ዘመን ሶስት ወግ አጥባቂ ዳኞችን ለጠቅላይ ፍርድ ቤቱ ዳኝነት መሾማቸው የሚታወስ ነው። ሮቪ ዌድን የቀለበስኩ ነኝ ብለው በኩራት ይናገራሉ። እናም እንዳትሳሳቱ፣ ትራምፕ እድሉን ካገኙ በእያንዳንዱ ክፍለ ግዛት ጽንስ ማቋረጥን ለማስከልከል በሀገር አቀፍ ደረጃ ጽንስን ማቋረጥ የሚያግድግ

ይፈርማሉ። ካማላ ሃሪስ በገቢ አቅም ተመጣጣኝ የጤና ጥበቃ ዋስትና የሚያስገኘው አፎርደብል ኬር አክት እንዲቀጥል መደረጉንና የፕሬዝደንት ባይደን አስተዳደር ለስኳር ሕመምተኞች የኢንሱሊን ዋጋ እንዲቀንስ ማስቻሉንም በአስተዳደራቸው ክንዋኔነት እየጠቀሱ ይናገራሉ። የስኳር ሕመምተኛ የቤተሰብ አባል ያላችሁ እጃችሁን አውጡ።

ምክትል ፕሬዚደንት ሀሪስ አስተዳደራቸው ድንበሩ ላይ የሚያደርጋቸውን ጥረቶች የመምራት ኃላፊነት ተሰጥቷቸው የነበረ ሲሆን፣ ሆኖም የጆ ባይደን የምረጡኝ ዘመቻ በመጪው ምርጫ ድምፅ ሰጪዎች ከዋና ዋና ትኩረቶቻቸው አንዱ ባደረጉት በፍልሰተኞች ወይም በስደተኞች ጉዳይ ትችቶች ሲቀርቡበትና ሲከላከል ቆይቷል።

በአሁኑ ወቅት የአሜሪካ ዜጋ ባለቤት ሆነው ቢያንስ አስር ዓመት ወይም ከዛ በላይ እዚህ ሀገር የኖሩ ነገር ግን ሕጋዊ ፈቃድ የሌላቸው ሰዎች እዚሁ ቆይተው የመኖሪያ ፈቃዳቸውን ለማግኘት ለማመልከት ይችላሉ።

ካማላ ሃሪስ ለእስያ አሜሪካውያን ለቀደምት ሀዋያኖችና የፓሲፊክ ደሴት ማህበረሰብ የሆኑ ለስደተኞች ተሟጋች ቡድኖች ንግግር ሲያደርጉ ትኩረቱን ፈጥነው ዶናልድ ትራምፕ ወደሚያደርጉት ንግግር አዙረዋል። ስደተኞችን የሚያንቋሽሽ መጤጠልነትን የሚያበረታታ ጥላቻን የሚቆሰቁስ ሰው ፈጽሞ እንደገና ማይክራፎን እንዲይዝና

ዩናይትድ ስቴትስ ማህተም አጠገብ እንዲደርስ እድል ሊሰጠው አይገባም። ጆ ባይደን ባለፈው ወር ከቀድሞው ፕሬዚደንት ዶናልድ ትራምፕ ጋር ካደረጉት ድክመት ያሳየ ክርክራቸው ወዲህ ካመላ ሃሪስ ከበፊቱ ይበልጥ አዘውትረው በምርጫ ዘመቻዎች መዘዋወር ጀምረዋል። ትራምፕን አንድ ያሸንፈናቸዋል። አሁንም እናሸንፋቸዋለን

አለቀ። ሃሪስ ትናንት እሁድ ከመጪው ምርጫ ተፎካካሪነት ወጥቻለሁ ብለው ባሳወቁት በፕሬዚደንት ጆ ባይደን እግር ተተክተው የዲሞክራቲክ ፓርቲው እጩ ከሆኑ ለፕሬዚደንትነት የተወዳደሩ የመጀመሪያ ጥቁርና ትውልደ ህንድ አሜሪካዊት ሴት ሆነው እንደገና ታሪካቸውን ያስመዘግባሉ። እግዚአብሔር ይባርካችሁ። እግዚአብሔር ዩናይትድ ስቴትስን ይባርክ።

ቆንጅታየን ለቀደመው ዘገባ አመሰግናለሁ። በቀድሞው ፕሬዚደንት ዶናልድ ትራምፕ ላይ የተደረገው የግድያ ሙከራ በመሳሪያ የሚፈጸሙ ጥቃቶችን በተመለከተ ማንቂያ ዶል እንደሆነ የአሜሪካ የጤና ጥበቃ ዋና ኃላፊ ቪቬክ መርቲ ተናግረዋል። በአሜሪካ በመሳሪያ የሚፈጸሙ ሁከቶች የህዝብ ጤና ቀውስ ናቸው ሲሉም ኃላፊው በቅርቡ አመልክተዋል። በአሜሪካ ከጦር መሳሪያ ይዞታ ጋር በተገናኘ የተደቀነውን አደጋ በተመለከተ በመፍትሄ አሰጣጥ ላይ አሁንም ልዩነት አለ።

በዚህ ላይ ቬሮኒካ ባልድራስ ኢግሌሲያስ የላከችውን ዘገባ እንግዶ ወልዲ ያስደምጠናል። ከሳምንት በፊት በፕሬዝደንት ዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራ እንዳስደነገጣቸው የአሜሪካ የጤና አጠባበቅ ዋና ኃላፊ ቪቬክ መርቲ ከአሶሲትድ ፕሬስ ጋር ባደረጉት ቃለ መጠይቅ ላይ ተናግረዋል። በጦር መሳሪያ በሚፈጸም ጥቃት በአመት አምሳ ሺህ የሚጠጉ ሰዎች ይገደላሉ። ተስፋ የማደርገው ጉዳዩን እንደሚከፋፍለን የፖለቲካ ጉዳይ ሳይሆን

ሁላችንም የሚነካ የህዝብ ጤና ጉዳይ አድርገን እንድናየው ነው። የጤና አጠባበቅ ዋና ኃላፊው መስሪያ ቤት የመጀመሪያ የሆነውንና የጦር መሳሪያ እየፈጠረ ያለውን ችግር በተመለከተ ያለውን ምክር ባለፈው ወር ለህዝብ ይፋ አድርገዋል። ኃላፊው እንዳሉት 54 በመቶ የሚሆኑት አሜሪካውያን በቀጥታ ወይም በቤተሰብ አባል በኩል በመሳሪያ የተፈጸመ እውከት ገጥሟቸዋል። ይህን የህዝብ ጤና ቀውስ ሲሉ የገለጹትን ጉዳይ ለመከላከል

ምን መደረግ እንዳለበትም ይመክራሉ። ይህም በማህበረሰብ ውስጥ የሚደርስ ውከት መከላከያ ፕሮግራም ተግባራዊ ማድረግን እንዲሁም መሳሪያ የሚፈጥረውን ስጋት መቀነስን ይጨምራል። በመሳሪያ ለተፈጸመው ውከት ለተጋለጡት የአእምሮ ጤና ክብካቤ ማድረግን ይጨምራል። የመሳሪያ መታጠቅን መብት የሚደግፈው የአሜሪካው የጦር መሳሪያ ማህበር ለቪኦኤ በላከው መግለጫ የኃላፊው ንግግር የፕሬዚደንት ባይደን አስተዳደር በህግ አክባሪ መሳሪያ ታጣቂዎች ላይ

የከፈተው ጦርነት ተቀጥላ ነው ብሏል። ሄሪቴጅ ፋውንዴሽን በተሰኘው የወጋ ጠባቂ የምርምር ቡድን ባልደረባ የሆኑት ኤሚ ሺረር ሀሳቡን ይጋራሉ። ተራማጅ ለዘብተኛ ፖሊሲዎች ህዝቡን ከአደጋ መጠበቅ አልቻሉም ያሉትን ምግጋት ማስፈጸም አልቻሉም ለአብዛኛው ወንጀል ተጠያቂ የሆኑ ግለሰቦችን በእስር ላይ ከማቆየት ይልቅ መልሰው ወደ ማህበረሰቡ እየቀላቀሉ ነው።

በዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራ መሳሪያ መታጠቅን በተመለከተ ያላቸውን አስተሳሰብ ቀይሮ እንደው ቪኦኤ በርካታ አሜሪካውያንን ጠይቋል። አንድሪያ ጎንዛሌዝ የመሳሪያ ባለቤት ናቸው። በጥንቃቄ መሳሪያውን መያዝ ካወቅሽ አንድ ሊኖርሽ ይገባል። አሁን ሁኔታው እንዲህ በመሆኑ ሰዎች ቤተሰባቸውን ለመከላከል መታጠቅ ያለባቸው ይመስለኛል።

የማይኪ ዊትዚግ ሀሳብ ደግሞ ለየት ያለ ነው። በአሜሪካ በመሳሪያ የሚፈጸሙ ቀጥ ተበራክቷል። እናም የመሳሪያ ቁጥጥርን በተመለከተ ግልጽ መሆን አለብን። ማንም ሰው ሲጎዳ ማየት አልፈልግም። አጥኚዎች እንደሚሉት ደግሞ እንደ አውሮፓውያን አቆጣጠር 2022 በመሳሪያ ከተፈጸሙት ግድያዎች ውስጥ በአብዛኛው ራስን ማጥፋት እንደመሆኑ

በብሔራዊ ደረጃ ከሚደረጉ የፖሊሲ ውይይቶች ባለፈ ሕይወትን ለመታደግ ከታች ጀምሮ ሊወሰዱ የሚችሉ እርምጃዎች አሉ። ጂሊያን ፒተርሰን በአንድ ሁከትን ተከላካይ ፕሮጀክት ላይ ተሳታፊ ናቸው። ራስን ከማጥፋት የምንከላከልበት ክህሎቶችን መማር አለብን። አስቸጋሪ ቢሆንም ሰዎችን ቀረብ ብለን ማናገር አለብን። ከሰዎች ጋራ ትስስር ፈጥረን

ሕይወት ከመጥፋት የሚድንበት መላ መንደፍ አስፈላጊ ነው። ትምህርት ቤቶች፣ መስሪያ ቤቶች፣ የእምነትና የማህበረሰብ ማዕከላት በጥረቱ ላይ ተሳታፊ መሆን እንደሚችሉ ጂልያን ፒተርሰን ተናግረዋል።

እያዳመጣችኋላችሁ በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። የመጀመሪያውን አጋማሽ ስርጭታችንን አጠናቀን ወደ ሁለተኛው የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ቅንብራችን ትምህርት ነው።

በምስራቅ ጎጃም ዞን በቀጠለው ግጭት ከአራት መቶ በላይ ትምህርት ቤቶች ከባድ ጉዳት እንደደረሰባቸው የዞኑ ትምህርት መምሪያ አስታውቋል። የትምህርት መምሪያው ኃላፊ አቶ ጌታውን ፈንቴ ለአሜሪካ ድምፅ እንደተናገሩት ባለፈው ዓመት መጨረሻ በተቀሰቀሰው ግጭት ዘንድሮን በመቀጠሉ ከአምስት መቶ በላይ ትምህርት ቤቶች አገልግሎት ሳይሰጡ ከርመዋል ብለዋል።

በዚህ የተነሳ በተገባደደው የትምህርት ዓመት ከ600 ሺህ በላይ ሕፃናት ወደ ትምህርት ገበታቸው እንዳልተመለሱ ኃላፊው ገልጸው በመጪው ዓመት ትምህርታቸውን ለማስጀመር ከህብረተሰቡ ጋር የዘመቻ ሥራ እየተሠራ እንደሆነ አስታውቀዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ታሰማናለች።

በአማራ ክልል ባለፈው ዓመት መገባደጃ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል የተቀሰቀሰውን ግጭት ተከትሎ በምስራቅ ጎጃም ዞን የሚገኙ በመቶዎች የሚቆጠሩ ትምህርት ቤቶች ከባድ ጉዳት እንደደረሰባቸውና ና እንደተዘጉ እንዲሁም በመቶ ሺዎች የሚቆጠሩ ህጻናት ከትምህርት ገበታ ውጭ ሆነው መክረማቸውን የዞኑ የትምህርት መምሪያ ኃላፊ አቶ ጌትነት ፈንቴ ለአሜሪካ ድምጽ አረጋግጠዋል። ላይ

በቀላሉ የሚታይ አልነበረም ብሎ መውሰድ ይቻላል። ዞናችን ላይ ዘጠኝ መቶ ዘጠና ስድስት አንደኛና ሁለተኛ ደረጃ ትምህርት ቤቶች ነበሩ። ከነ ችግሩም ቢሆን ችግሩን ተቋቁመው የመማር ማስተማር ስራውን መስራት የጀመሩ ሰላሳ ሁለት አካባቢ ትምህርት ቤቶች ናቸው። ዘጠኝ መቶ ዘጠና ስድስት ትምህርት ቤቶች ዞኑ ላይ አገልግሎት መስጠት ነበረባቸው። ከዚህ ውስጥ ሰላሳ ሁለቱ ሰጥተዋል፣ ቀሪዎቹ አልሰጡም ማለት ነው።

አራት መቶ አምስት ትምህርት ቤቶች በተለያየ መንገድ ሀብት ንብረታቸው የተሰባበረባቸው የውስጥ ቁሳቁሳቸው ጉዳት የደረሰባቸው ናቸው ማለት ነው። ለምሳሌ ቤተ ሙከራ ሊሆን ይችላል፣ አይሲቲ ላብ ሊሆን ይችላል፣ ኮምፒውተሮቹ የተዘረፉበት፣ የኬሚካልና አፓራተሳቸው የተሰረቁበት፣ ኢቭን የውስጥ ገቢያቸው መሬታቸው የተሸጠበት እና ለሌላ ተላልፎ የተሰጠበት ገንዘባቸው፣ ወንበርና ጠረጴዛቸው የተሰባበረበት

ትምህርት ቤት ነው ማለት ነው። አንደኛ ደረጃ ላይ እንግዲህ ወደ አራት መቶ ሀያ አምስት ሺህ ተማሪዎችን ነው እናስተምራለን ብለን አቅደን የነበረው። ሁለተኛ ደረጃ ወደ መቶ አስራ አራት ሺህ ተማሪዎች ናቸው። ቅድመ አንደኛ ወይም ደግሞ ከአራት አመት እስከ ስድስት አመት ያላቸውን ህጻናት ደግሞ ወደ ሰማኒያ ስድስት ሺህ ተማሪዎችን ህጻናት ነው እናስተምራለን ብለን ያቀድ ነው ማለት ነው። እንግዲህ ከስድስት መቶ ሺህ በላይ ተማሪዎች ናቸው ማለት ነው። ከዚህ ውስጥ ከአስራ ሶስት ሺህ የማይበልጡ ተማሪዎች ናቸው የትምህርት ዕድል ያገኙ ማለት ነው።

በምስራቅ ጎጃም ዞን የቀራኒዎ ሁለተኛ ደረጃ እና መሰናዶ ትምህርት ቤት መምህር መሆናቸውን የገለጹልንና ጉዳት ሊደርስብኝ ይችላል በማለት ስማቸውን እንዳንጠቅስ ያሳሰቡን አንድ መምህር በዘንድሮ ዓመት ትምህርት ቤቱ ባለመከፈቱ ተማሪዎቻቸው ለከፍተኛ ማኅበራዊ ቀውስ ተዳርገው መመልከታቸውን ተናግረዋል። በከተማ አካባቢ ያሉት የመንግስት የጸጥታ ሀይሎች ሚኒሻውም፣ ፖሊሱም

መከላከያው እንደ ካምፕ ተጠቀመበት። ትምህርት ቤት ነው ማለት ነው። በገጠር አካባቢ ያሉት ደግሞ የፋኖ ኃይሎች እንደ መጠለያ እንደ ካምፕ መጠቀም ጀመሩ ትምህርት ቤቶችን አካባቢ ወደ ስድስት ሰባት ወረዳውን ወክዬ መናገር እችላለሁ። እያንዳንዱን መረጃውን ስለምናገኝ መምህር ነኝ። ልጆች አሉኝ። ላብራቶሪ የሚያገለግሉ እቃዎችን በአብዛኛው አውቃቸዋለሁ። እነሱ አላግባብ የተሰበሩበት ኢቨን ታገልግሎት ውጭ የተደረጉበት የምታይበት

ለመኝታነት አገልግሎት የተጠቀሙበት ነው የምታየው። እና አንድ ትውልድ ወደ ኋላ እንደቀረ ነው ያለው። አሁን አካባቢው ላይ ሲታይ መምሩ ራሱ ተስፋ ቆርጦ የግል ስራ የጀመረበት ነገ ከነገ ደግሞ ሊቋረጥ ይችላል ብሎ

መሬት ተከራይቶ ሻ የሚያርሳለ የሚበደሱ መምናቶች በደስቶ የሚያረባለ አይደለም። በተማሪዎች በመምሩ ራሱ ተስፋ የተቆረጠበት ሁኔታ ነው አካባቢው ላይ እያለ ማለት እኔ መምህር ነኝ ብዬሻለሁ። አንድ አመት ሙሉ ትምህርት ቤት ሳልገባ ደሞዝ እየተከፈለኝ ነው። ምንም ጥርጥር የለውም። እስካሁን አልቆመም። ተማሪዎች በአብዛኛው በትምህርት አለሙ ተስፋ ከመቁረጣቸው የተነሳ እኮ ትዳር ዓለም ውስጥ ገብተው

ነፍሰ ጥሩ ይሆናሉ። ልጅ ወልደው መጫት ይሆናሉ። አርሶ አደር ሆኖ በጎጆ ቀልሰው በየገጠሩ ተቀምጧል። ይህን የምነግርሽ ለማስተባበላት፣ እውነታው ስለሆነ ማለት አዲስ ደረጃ ደግሞ የፋኖን ኃይል እየተቀላቀለ ያለ እኛ ስናስተምራቸው የነበሩ ትናንት የእኛ ተማሪዎች የነበሩ ልጆች ናቸው። ይህ የሚያሳየው ደግሞ በትምህርቱ

ቀጣይ የሚጀምራል የሚል ተስፋ አሁን እኔ እውነቱን የምነግርሽ እንደ እኔ እንደ መምህርነት አይደለም። መስከረም ጥር፣ ህዳር ተፋሲ እውነት እንጀምራለን ነው የሚል ጥያቄ አለኝ። መሬት ላይ ያለውን በተጨባጭ ስለማውቀው ምንም ከህዝብ ጋር መሬት ላይ ወርዶ ያልተነጋገረ ያልተወያየ ትምህርት መምሪያ ከልጆቹ ትምህርት በመቅረቱ ምክንያት ማህበረሰቡ ላይ እኔ እንደው አንድ የምነግርሽ ቤት ውስጥ እኮ ተማሪዎች ቤት በመዋላቸው ቤተሰብ እኮ ስበሱ ተፈለካኳል በጣም ምክንያት ማለት ነው

የማይገባ ወጪ እኮ ሲጠይቁ የሚውሉ ልጆች አሉ። ፍላጎታችንን አሟሉልን እያሉ ስበብ እየፈጠሩ ከቤተሰብ ጋር አዱላ የሚገጥሙ ልጆች እኮ አሉ። ምንም ይሄ ተቀባይ ስለሆነ ማለት ነው። የትምህርት መቅረት ነው ይሄ ሁላ ያመጣው ተጽዕኖ ማለት ነው። በአማራ ክልል ካለፈው ዓመት ነሐሴ ወር ጀምሮ የተፈጠረው የጸጥታ ችግር በትምህርት ስርዓቱ ላይ አሉታዊ ተጽዕኖ መፍጠሩን የክልሉ ትምህርት ቢሮ በተደጋጋሚ ማስታወቁ ይታወሳል። የቢሮ መግለጫ በትምህርት ዘመኑ መጀመሪያ ላይ ስድስት ነጥብ ሁለት ሚሊዮን ተማሪዎችን ለመመዝገብ ቢታቀድም

መመዝገብ የተቻለው 36 ሚሊዮኑን እንደሆነና ከ3ሺ በላይ ትምህርት ቤቶች ተዘግተው መክረማቸውን ያመለክታል። ባለፈው ጥር ወር ላይ ከአሜሪካ ድምፅ ጋር ቆይታ ያደረጉት በርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪ እና የትምህርት ቢሮ ኃላፊዋ ዶክተር ሙሉነሽ ደሴ ከ3700 በላይ ትምህርት ቤቶች መዘጋታቸውንና ከ2.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ተናግረው ነበር። እንደ ምስራቅ ጎጃም ዞን ትምህርት መምሪያ የሰሞኑ መግለጫም በ

አካባቢው በቀጠለው ግጭት 996 የአንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ ከ407 በላይ ትምህርት ቤቶች ከ293 ሚሊዮን ብር በላይ ከሚገመት ሀብትና ንብረታቸው ጋራ ወድመዋል። በቁጥር ቀላል የማይባሉ የትምህርት ማህበረሰብ አባላትም ከስራ ውጭ ሆነዋል። በምስራቅ ጎጃም ዞን በእነብሴ ሳር ምድር ወረዳ የመርጦ ለማርያም ከተማ ነዋሪና በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቅስ የጠየቁን አንድ ወላጅ በትምህርት ገበታቸው ላይ ያልከረሙ ልጆች

ልጆቻቸው እንግዳ ጠባያትን ማሳየታቸውን አመልክተዋል። አንድ አመት ባስቆጠረው ክልላችን ላይ በተፈጠረው ችግር አማካኝነት ቻልች ላይ ብቻ ሳይሆን ማህበረሰቡ ላይም ከፍተኛ ጉዳት ደርሷል። አምራይም የተለያዩ ማህበራዊ ብዙ ነገሮችን እንደደረስ እንደደረስና በተለይ

ልጆቻችን ላይ ተማሪዎችን ላይ ከፍተኛ የሆነ ጉዳት ደርሷል። በቃ አእምሯቸው ላይ ትልቅ ዲፕሬሽን ወይም ጭንቀትን ፈጥሮ ብዙ ነገሮችን ማህበራዊ የሚባሉ እነዚህ ችግሮች ተፈጥሮባቸዋል ማለት ነው። ዳብነት መጥቀስ የሚቻለው እነዚህ ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሉ ተማሪዎች፣ አሁን ቤት ላይ ያሉት ህጻናት ካልሆነ መፈቀር ከአስራ

አምስት ማለት እንችላለን። ከአስራ አምስት አስራ ስድስት ከዛ በላይ አመት ያላቸው ህጻናት በየጫቀው እንደ እንደገና በውትድርና በተለያየ ነገር፣ በጋብቻ እነዚህ እነዚህ የመሳሰሉት ነገሮች ምንም ሰላም እንኳን ሆኖ ትምህርቱ ይጀመራል ቢባልም እንኳን

የመጀመሩ ሁኔታ እንደ ወረዳችን እንደኛ ወረዳ በጣም ከባድ ነው። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌትነት ፈንቴ በበኩላቸው በመጪው የመማር ማስተማር ዘመን ተመሳሳይ ችግር እንዳይደገም በክረምቱ ወራት ከማህበረሰቡ ጋር የውይይት መርሃ ግብሮችን በዘመቻ መልክ ማካሄድ መጀመራቸውን አስታውቀዋል። ስለዚህ እነዚህን ትምህርት ቤቶች ለመክፈት እንግዲህ ሐምሌ መጀመሪያው ሳምንት ጀምረን ዞን አቀፍ የንቅናቄ መድረክ አዘጋጅተናል። ይህንን የንቅናቄ መድረክ የትምህርት ስራችን በከፍተኛ ችግር

ስላለ ሊቀይር የሚችል አብዮት መፍጠር አለብን። ዘመቻ ትምህርት ለምሥራቅ ጎጃም ሁለንተናዊ እድገት የሚል መሪ ሀሳብ ጭምር አዘጋጅተን በርካታ ማህበረሰብ ወላጆቹ፣ የሃይማኖት አባቶቹ፣ የሀገር ሽማግሌዎቹ ይመለከተኛል ብለው የሚያስቡ የህብረተሰብ ክፍሎች ሁሉ ከተማሪዎችና ከመምህራን በተጨማሪ በዚህ የሁለት ሺህ አስራ ሰባት የትምህርት ዘመን ላይ

ያለፈውን ችግር ሊያካከስ የሚችል አሁን ላይ በየወረዳዎቹ መድረኮቹ ተጀማምረዋል።

በውይይት መድረኮቹ የሚነሱ ሀሳቦች በጣም መልካም ናቸው የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት በምህፃሩ ዩኤንኦቻ ባለፈው ሚያዝያ ወር ባወጣው ሪፖርት በአማራ ክልል በቀጠለው ግጭትና በፊተኛው የሰሜን ኢትዮጵያው ጦርነት ምክንያት እንደ ኤውሮፓያን አቆጣጠር እስከ ሚያዝያ ወር መጀመሪያ በነበረው ጊዜ አራት ሺ አንድ መቶ ሰባ ስምንት ትምህርት ቤቶች ተዘግተው መቆየታቸውን ገልጿል በልዩ ልዩ ዞኖች የሚገኙ ወደ ሶስት መቶ የሚደርሱ ትምህርት ቤቶች ጉዳት ደርሰውባቸዋል ሌሎች ሶስት

1950 ትምህርት ቤቶች ደግሞ አገልግሎት አይሰጥም ብሏል ኦቻ በሪፖርቱ። እንደ ሪፖርቱ በምስራቅና በምዕራብ ጎጃም እንዲሁም በደቡብ ጎንደር ዞኖች ከሚገኙ ትምህርት ቤቶች 89 በመቶ የሚሆኑት ተዘግተው ይገኛሉ። ከእነዚህም የተነሳ በአማራ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች 35 በመቶ የሚሆኑት ከትምህርት ገበታ ውጭ መሆናቸውንም የኦቻን ሪፖርት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው

የአሜሪካ ድምፅ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችን ነው እያዳመጣቸው የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩም ዘገባ ከትምህርት ጋር የተያያዘ ነው። የኢትዮጵያ መንግስት ከተባበሩት አረብ ኤሚሬቶች ጋር በመተባበር በሚሊዮኖች ለሚቆጠሩ ኢትዮጵያን የኮዲንግ ሙያ ስልጠና ለመስጠት መዘጋጀቱን አስታውቋል። መርሃ ግብሩ በርቀት የስራ ዕድል የመፍጠር ጥረት አካል እንደሆነ የገለጹት ጠቅላይ ሚኒስትር አብይ አህመድ

ማንኛውም ፍላጎት ያለው ሰው ስልጠናውን መውሰድ እንደሚችል ተናግረዋል። ኬኔዲ አባተ ተያያዡን ዘገባ ልኮልናል።

በቀጣዮቹ ሶስት ዓመታት ውስጥ አምስት ሚሊዮን ኢትዮጵያውያንን በኮዲንግ ሙያ ለማሰልጠን ያለመ መርሃ ግብር ዛሬ ማክሰኞ ሐምሌ 16 ቀን 2016 ዓ ም በአዲስ አበባ ሳይንስ ሙዚየም ይፋ ሆኗል። የስልጠናው መርሃ ግብር የሚከናወነው ከተባበሩት አረብ ኤምሬቶች ጋር በመተባበር መሆኑን የተናገሩት ጠቅላይ ሚኒስትር አብይ አህመድ ዘርፉ ከስራ ዕድል ፈጠራ አንጻር ስለሚኖረው ፋይዳ ማስረድተዋል። የነገ ተስፋችን ማረጋገጥ የምንችለው በሚሊዮን የሚቆጠር ሰው

ነገን በሚዋጅ ህሳቤ እና ድርጊት ላይ ጊዜውን የሚያጠፋ ከሆነ ነው። ፋይቭ ሚሊዮን ኮደርስ ያልነው ሰግተን ነው። የኛን ትጋት የእኛን ፈጥኖ ኦፖርቹኒቲ ግራብ የማድረግ ልምምድ ፈርተን ነው እንጂ ከበረታን እስከ ሰባት ሚሊዮን እናሳድገው እንችላለን። መፍጠን ከቻል ተክተን ከሰራን እድሉ ክፍት ነው። አምስት ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት

በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየቱን የሰጠው የሶፍትዌር ባለሙያ ወጣት ኩራቱ ለማ ስለ ኮዲንግ ምንነት ያብራራል። ኮዲንግ ስንል የአንድ ሶፍትዌር ወይ ደግሞ አሁን ባለው በዲጂታል ዓለም ላይ የኮምፒውተሮች የመግቢያ ባንክና ኢንስትራክሽን የሚሰጥበት ኮምፒውተሮች እርስ በራስ እንዲናበቡ የሚደረግበት መንገድ

አንዱ የሚቀመረው በኮዲንግ ነው። ኮደር ስንል ወይ ደግሞ ኮዲንግ ስንል የሶፍትዌር ፕሮግራመር ዲቨሎፐሮችን ኢንዲኬት እያደረግን ነው ማለት ነው። ስለዚህ የተለያዩ የሶፍትዌር ፕሮግራሞች ወይ ደግሞ የኮምፒውተር ፕሮግራሞች ከቀላል እስከ ከባድ የሚሰሩት የዲስክቶፕ አፕሊኬሽኖች ሊሆን ይችላሉ። የሞባይል አፕሊኬሽኖች፣ ዌብሳይቶች ሊሆን ይችላሉ። የተለያዩ ሶፍትዌሮች፣ አልጎሪዝሞች ዲቨሎፕ የሚደረጉት ኮድ ተደርገው ነው ማለት ነው። እንደ አጠቃላይ የኮዲንግ ስንል የኮምፒውተር ፕሮግራሚንጉን

የሚሰራበት ወይም የሚቀመርበት ሂደት ነው። የምንገኝበት የዲጂታል ዓለም የኮዲንግ ባለሙያዎችን በሰፊው እንደሚሻ የጠቆመው ኩራቱ

ሆኖም ኢትዮጵያ እምብዛም እንዳልተጠቀመችበት የሌሎችን ሀገራት ልምድ በማንሳት ይገልጻል። አሁን ጊዜው የዲጂታል ዲጂታል ወርልድ ምን ብለው ላይ ያለ ነው እና የሰው ሀይል አቅም መፍጠር በዚህ በቴክኖሎጂ ታለንት ዙሪያ ላይ እንደ ሀገርም አልተጠቀምበትም። ስለዚህ ይሄንን እንትን ከማድረግ አንጻር በዚህ በኮዲንግ ላይ እንደዚህ አይነት ስትራቴጂዎችን መንደፍ ወይ እንደዚህ ነገር ማምጣት የራሱ የሆነ ጥቅም አለው ማለት ነው። ለምሳሌ የሌሎች ሀገሮችን ብናይ ፕሮፌሽናል የሰው ሀይል አውትሶርስ ይደረጋል

ውስጥ ኤክስፖርት ይደረጋል። ለምሳሌ ኢንዲያ ሊሆን ይችላል፣ ብራዚል፣ ፊሊፒንስ፣ ሲንጋፖር፣ እስራኤል ብዙ ሀገሮች አሉ። በሀገራቸው ላይ ሆነው ሪሞትሊ በሀገራቸውም ተጨማሪ ኢንካም ነው ገቢ ነው እና ሪሞት ስራዎችን ከመፍጠር አንጻር ይህንን እድል እየተጠቀሙ ነው። እንደ ሀገር ኢትዮጵያ ብዙም ተጠቅማለች ብዬ አላስብም። የቴክኖሎጂ ታለንቶችን ማብቃት በራሱ ብዙ አይነት የሪሞት ስራዎችን እንድንሰራ ያደርገናል። እንዲሁም ደግሞ በሀገራችን ውስጥም

ሀገር ላይ የሚፈጠሩ አሁን ብዙ ስራዎች ዞሮ ዞሮ ከዚህ ከዲጂታል ጋር የሚያያዙ ናቸው። ኢመርጂንግ ቴክኖሎጂ የምንላቸው ቴክኖሎጂዎች አርቲፊሻል ኢንቴሊጀንስ፣ ቢግ ዳታ፣ ዳታ ሳይንስ እያልን የምንሄዳቸው ነገሮች በሙሉ የሰው ሀይልን በጣም ከፍተኛ ሁኔታ ዲማንድ የሚያደርጉ ናቸው። ኦልሬዲ ሀገራችን ላይም አሉ እንደዚህ አይነት ስራ የሚሰሩ ብዙም እንትን ባይባልም የተለያዩ ካምፓኒዎች አሉ። የፕሮፌሽናል የሰው ሀይሎችን አውትሶርስ የሚያደርጉ ጅምር እንትኖች አሉ። ውስን የሆኑ የፕሮፌሽናል እንትኖች ናቸው አሁን ሪሞት ስራ የሚሰሩት የተደራጀ ደግሞ የሰው ሀይል

ፕሮፌሽናሊዝም በሆኑ መልኩ ሲበቃ ደግሞ አይ ቲንክ ማርኬቱ ሼር የምናደርግ ይመስለኛል።

ዓለምን እያስተሳሰረ ያለው የቴክኖሎጂ ዘርፍ በተለያዩ ሀገራት ትብብር የሚከናወን መሆኑንም የጠቀሰው የሶፍትዌር ባለሙያው ኩራቱ ኢትዮጵያ የዘርፉን ባለሙያዎች በብዛት ማብቃት ከቻለች በዚህ ስርዓት ውስጥ የመጠቀም እድል እንደሚኖራትም አስረድቷል። ከተባበሩት አረብ ኤምሬቶች ጋር በመተባበር የሚከናወነው የኮዲንግ ስልጠና መርሃ ግብሩ ዝንባሌውና ፍላጎቱ ላላቸው ኢትዮጵያውያን ሁሉ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ወላጆች ልጆቻችሁን በማስመዝገብ መምህራን

ልጆ ተማሪዎቻችሁን በማስመዝገብ የመንግስት ሰራተኛ የሆኑ ማንኛውም ፍላጎት ያላቸው ሰዎች በየተቋሞቻቸው ይህንን ፈተና እንዲፈተኑ ኢንኮሬጅ ማድረግ አለብን። ምክንያቱም ሰርቲፊኬሽኑ ዋናው ነገር፣ ኮዲንግ ሎካሊ መማር ትችላላችሁ፣ ግን በዚህ ሰርቲፋይ ስንሆን በቅርቡ የጀመርነው ሪሞት ጆብ በቢፒኦ የሚሰራው የአውትሶርሲንግ ስራ በከፍተኛ ደረጃ ትልቅ ማርኬት ሊፈጠር ስለሚችል ሰርቲፋይድ ወጣቶች

እንድትሆኑ አደራ ማለት እፈልጋለሁ። ቨርቹዋል ስለሆነ ስልጠናው እንደ ሌሎች ጉዳዮች በብሔር በሃይማኖት፣ ፖለቲካ አይሰራበትም። የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል።

ጠቅላይ ሚኒስትሩ በብዙ ዘርፍ እያገዘችን ነው ያሏትን የተባበሩት አረብ ኤምሬቶችንና መሪዋን ሼህ መሀመድ ቢን ዛይድን በንግግራቸው ደጋግመው ሲያመሰግኑም ተደምጠዋል። ጠቅላይ ሚኒስትሩ ወደ መሪነት ከመጡበት ጊዜ አንስቶ የተባበሩት አረብ ኤምሬቶች በኢትዮጵያ የፋይናንስና ኢኮኖሚ እንዲሁም በከፍተኛ የገንዘብ ወጪ በሚገነቡ ፕሮጀክቶች ላይ የጎላ ተሳትፎ በማድረግ ላይ እንደምትገኝ ይታወቃል።

በጠቅላይ ሚኒስትር አብይ አነሳሽነት ከሚገነቡ ፕሮጀክቶች ውስጥ አንዳንዶቹ በተባበሩት አረብ ኤምሬቶች ድጋፍ መከናወናቸውን ጠቅላይ ሚኒስትሩ በተለያዩ ጊዜያት ገልጸዋል።

የሌሎች ፕሮጀክቶችን የገንዘብ ምንጭና የኦዲት ጉዳዮችን አስመልክቶ ከዚህ ቀደም ከሕዝብ ተወካዮች ምክር ቤት አባላት ጥያቄ ተነስቶላቸው ምክር ቤቱ ባላጸደቀልኝ በጀት ሊጠይቀኝ አይችልም ማለታቸው አይዘነጋም። ዛሬ ይፋ የሆነው አምስት ሚሊዮን የኢትዮጵያ ኮደሮች መርሃ ግብር በሳይንስ ና ቴክኖሎጂ ሚኒስቴር አስተባባሪነት እንደሚመራ በዝግጅቱ ላይ ተመልክቷል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት፣ አድማጮቻችንና ተመልካቾቻችን። አንድ አጭር መልእክት ሰምተን እንመለሳለን።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022553505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን

ትችላላችሁ የአሜሪካ ድምፅ ቪኦኤ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ኢስት ከዋሽንግተን ዲሲ በቀጥታ እየተሰራጨ የሚገኘውን የማክሰኛው ምሽት ስርጭታችንን ነው እያዳመጣችሁ ያላችሁት። አድማጮቻችንና ተመልካቾቻችን ለምሽቱ የያዝናቸው መሰናዶዎች እየተገባደዱ ይገኛሉ። ከዚያ በፊት ግን

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የምዕራቡ ንፍቀ ክበብ ሀገራት በታሪክ በመልክዐ ምድር በቤተሰብና ማህበረሰብ እንዲሁም በንግድ የተሳሰሩ ናቸው ሲሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ በተደረገና የአሜሪካና የላቲን አሜሪካ ሀገራት አጋርነት ለኢኮኖሚ ብልጽግና በተሰኘ የቀጠናው የውጭ ጉዳይ ሚኒስትሮች በተሰበሰቡበት መድረክ ላይ መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ ይንደረደራል።

ከሁለት ዓመታት በፊት የተመሠረተውና አሥራ ሁለት ሀገራትን በአባልነት ያሳተፈው አጋርነት ደህንነቱ በተሻለ የተጠበቀ ይበልጥ የበለጸገና በይበልጥ ዲሞክራሲያዊ የሆነ መጪ ጊዜ ሁሉም አገራት እንዲኖራቸው በሚል ሀሳብ የተሳሰረ እንደሆነ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ተናግረዋል። grow our economies from the bottom up and from the middle out

ይህ አጋርነት ኢኮኖሚያችንን ከታች ወደ ላይ ከማል ወደ ዳር ለማሳደግ የያዝነው ሰፊ የሆነ የግንኙነት አካል ነው። ተወዳዳሪነትን ለማሳደግ የሰራተኞችን መብት መጠበቅ፣ ለአየር ንብረት ትኩረት መስጠት፣ እንዲሁም የአቅርቦት ሰንሰለቶችን ማጠናከር የዲጂታል መሰረተ ልማታችን ደግሞ ክፍት፣ አስተማማኝና ደህንነቱ የጠበቀ እንዲሆን ማድረግ አስፈላጊ ነው። የውጭ ጉዳይ ሚኒስትሩ አክለውም የአጋርነቱ መድረክ የሆነው የአሜሪካ ሀገራት የልማት ባንክና

የዩናይትድ ስቴትስ ዓለም አቀፍ የገንዘብ ትብብር በግል ዘርፉ አማካይነት የመሠረተ ልማት መዋለ ነዋይ በመላ ንፍቀ ክበቡ እንዲመደብ የቴክኒክ ድጋፍ በማድረግ ላይ ናቸው። የአቅርቦት ሰንሰለቶችን የጀርባ አጥንት ማጠናከር አስፈላጊ ነው።

የተሻለ መሰረተ ልማት ደግሞ ሕዝባችን የሚያስፈልገውን እንደ ኤሌክትሪክ አስተላላፊ ቁሶች፣ በኤሌክትሪክ ለሚሰሩ መኪኖች የሚያስፈልገውን ባትሪ እንዲሁም የሕክምና ቁሶችን በተሻለ ዋጋና በአስተማማኝ ሁኔታ እዚሁ በአሜሪካና ላቲን አሜሪካ እንዲሰሩ ያስችላል። ለሕዝባችን መዋለ ነዋይ በማዳረስ ላይ ነን ሲሉም አክለዋል አንቶኒ ብሊንከን።

ኮስታ ሪካ በአሜሪካም ሆነ ላቲን አሜሪካ የሚገኙ ሰራተኞች ከሳይበር ደህንነት እስከ ሰው ሰራሽ ክህሎት ባሉ ከፍተኛ የቴክኖሎጂ መስኮች የልቀት ማዕከል ሆናለች። አሜሪካ፣ ካናዳና ዩራጋይ 750 የንግድ ሰዎችን ከመላ ቀጠናው ለመመልመል አፋጣኝ ዘዴን ቀይሰዋል። የምዕራብ ንፍቀ ክበብ የኤሌክትሪክ አስተላላፊ ቁሶች ወይም ሰሚ ኮንዳክተርስ ተነሳሽነት የተሰኘ አዲስ የጋራ ጥረት እንደተጀመረ የውጭ ጉዳይ ሚኒስትሩ አብስረዋል።

ይህም የቺፕስ ደንብ ወይም ሰሚኮንዳክተርስን ለማምረት በአሜሪካ የወጣው ደንብ ባስቻለው ገንዘብ እውን እንደሆነ ተናግረዋል። ይህ ተነሳሽነትም ከሜክሲኮ፣ ፓናማ እና ኮስታሪካ ጀምሮ ሀገራት ቁሶቹን ለማምረት ለመሞከርና ለማቅረብ ያላቸውን አቅም እንደሚያገሉበት መናገራቸውን ርዕስ አንቀጹ ጠቅሷል። አሜሪካ አሜሪካና የላቲን አሜሪካ አገራት ካላቸው የኢኮኖሚ ብልጽግና አጋርነት በርካቶች ተጠቃሚ ይሆናሉ

አጋርነቱ የሰነቃቸውን ቃል ኪዳኖች የምንተገብር ከሆነ ሕዝባችን በዲሞክራሲዎቻችን ላይ ያለውን እምነት ለማጠናከር እንዲሁም ይበልጥ እኩልነት፣ ዘላቂነትና ብልጽግና የሰፈነበት ተስማሚ ቀጠና ለመገንባት የተሻለ ታሪካዊ አጋጣሚ ተፈጥረውልናል፣ ማለታቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን ቀደም ብላችሁ የሰማችኋቸውን መሰናዶዎችና ሌሎችን መረጃዎች ለማግኘት ኦፊሳላዊ ገጻችንን ቪኦኤ አምሃሪክ ዳት ካምን መጎብኘት አትዘንጉ በማህበራዊ አውታሮች ላይ የምንገኛለን አስተያየታችሁን አጋሩን ታስተናግዳቸው ያመሻሁት ሀብታሙ ስዩም ነኝ ዋና አዘጋጃችን ጽዮን ግርማ በቅንብሩ አብራኝ የቆየችው ብርሃን ሀይሉ መልካም ምሽት ይሁንላችሁ ይነግሰው ይበለል